የሴሌካ ሽምቅ ተዋጊዎች በአንዲት መንደር ላይ ያካሄዱት ወረራና ጥቃት በጣም ፈጣንና ብዙ ሕይወት ያጠፋ ነው። በዚያ ጥቃት ሰዎች በየጎጇቸው ውስጥ እንዳሉ በእሳት ተቃጥለው ተገለዋል። ለማምለጥ የሞከሩት በጥይት ተለቅመዋል። ጄሮም ሲቃ እየተናነቀው በእነርሱ የሳንጎ ቋንቋ ያለው፣ ያችን ዕለት ምንጊዜም አልረሳም። ሴሌካዎች፣ አጎቴን ገደሉብኝ። ያን ጸረ ሴሌካ ሚሊሻዎችን እንድቀላቀል የገፋፋኝን አጎቴን ገደሉት። ነበር ያለው ጄሮም። ዩኒሴፍ ባለፈው ዓመት ጥር ወር ላይ ከታጣቂ ቡድኖች ካስለቀቃቸው 1400 ሕፃናት ምልምሎች መካከል አንደኛው ነው። ስለ ሁኔታው በባንጉ ከአንድ ዓመት በላይ የቆዩት የዩኒሴፍ ምክትል ተጠሪ ጁዲዝ ሌቬይ ያስረዳሉ። መጀመሪያ ላይ ከታጠቁ ቡድኖች ጋር ግንኙነት አላቸው ብለን የገመት ነው ከሁለት 2 እስከ 3 ሺህ ሕፃናትን ነበር። ባለፈው ዓመት ኅዳር ላይ አሐዙን ወደ ስድስት ሺህ ከፍ አደረግ ነው። በአሁኑ ጊዜ የምንነጋገረው ግን ከ6 እስከ 10 ሺህ የሚሆኑ ልጆች ከታጣቂዎቹ ጋር ግንኙነት እንዳላቸው ነው። በማዕከላዊ አፍሪካ ሪፑብሊክ ከ18 ወራት ባነሰ ጊዜ ውስጥ ሙስሊም ሽምቅ ተዋጊዎች መንግሥት ሲጥሉ የክርስትና እምነት ተከታይ የሆኑ ሚሊሻዎች የብቀላ ጥቃት ሲያካሂዱና ሺዎች ተገድለው ሚሊዮኖች ሲፈናቀሉ ታይቷል። ሕግና ሥርዓት ለማስከበር የተመደበ የተባበሩት መንግሥታት ድርጅት የሰላም ተልእኮም አገሪቱ ውስጥ ይገኛል። አሁን በዚያች አገር ቀውስና ትርምሱ በቀጠለበት ሁኔታ ወላጆቻቸውን በሞት ወይም በሌላ ምክንያት ያጡ ሕፃናት ደህንነታቸውን ለማስጠበቅ ያላቸው አንደኛው መንገድ ታጣቂ ቡድኖችን መቀላቀል ነው። ጄሮም እንደሚለው በሕይወት ለመቆየት ያለው ምርጫ ይኸው ብቻ ነው። አንድ ሁለት ከሚሆኑ ሌሎች ወጣት ወንዶች ጋር ሆነን ከከተማ በሚወጣ አንድ አነስተኛ መንገድ ላይ ኬላ እንጠብቅ ነበር። ያን ኬላ ማለፍ የፈለገ ሰው ገንዘብ መክፈል ወይም ምግብ መስጠት ይገደዳል ነበር ያለው ጀሮም። ከአንድ ዓመት በፊት ግድም ሚሊሻው በዋና ከተማዋ ላይ ጥቃት ካካሄደ ጥቂት ጊዜ በኋላ ሴርጌ የተባለው ወጣት ደግሞ ጸረ ባላክ ኃይሎችን ተቀላቀለ። ሚሊሻው ባጠቃ ቁጥር ሁሌም እኛ ሕፃናቱ ነን ፊት ለፊት እንድንጋፈጥ የምንደረገው። ዕድሜ ዐሥራ ሰባት ቢሆንም ቅጥነቴ በጣም ልጅ ያስመስለኛል ነበር ያለው ሴርጌ። አብዛኞቹ ወጣት ልጆች በውትድርና የሚመለመሉት ገና አካላቸው በደንብ ሳይጠነክር ሲሆን አንዳንዶቹ አስር ዓመት እንኳ ያልሞላቸው ይገኙበታል። በታጣቂ ቡድኖች ውስጥ ሊጫወቱ የሚችሉትን ሚና የሚወስነው ደግሞ የሰውነታቸው አቋም ነው። ሰውነቱ በደንብ የተገነባ ወጣት በተዋጊነት እንዲሰለፍ ይደረጋል፣ ወይም መሳሪያ ተሸካሚ ይሆናል። ሕፃናቱ ደግሞ በጽዳት ሥራ ላይ ይሰማራሉ፣ ይላል ሴርጌ። እኔ እንኳ ጎበዝ ተዋጊ ነበርኩ፣ ደፋር ጭምር። የኃይል አዛዡም የወደይ ነበር ሲል አስረድቷል ሴርጌ በዩኒሴፍ አማካይነት ከተለቀቁት 1400 ሕፃናት ምልምሎች መካከል አንድ አምስተኛው ሴቶች ናቸው። እነዚህኞቹን ደግሞ አማጽያኑ የሚጠቀሙባቸው በምግብ አብሳይነትና ጽዳት ሠራተኝነት ነው። አንዳንዶቹ ደግሞ የአዛዦቹ ሚስቶች ይደረጋሉ። በማዕከላዊ አፍሪካ ሪፑብሊክ የድርጅቱ ተጠሪ ጁዲዝ ሌቬይ ጋልስ ዱ ኦል ደ ካምፕ ቾርስ በት ዴ ኦልሶ አክት አዝ ሴክስ ሌቭስ በሽምቅ ተዋጊ ካምፖች ውስጥ በሚከናወኑ ተግባራት ሁሉ ይሰማራሉ። ያም ብቻ አይደለም፣ የወሲብ ባሮችም ይደረጋሉ ወይም በአንደኛው ኃይል አዛዥ ስር ጥበቃ ይደረግባቸዋል። እነዚህ ሴት ልጆች አንዳንዴ ያርግዛሉ። የአስር የአስራ ሁለትና የአስራአራት ዓመት ዕድሜ ቢኖራቸው ነው። ከታጣቂ ቡድኖቹ ሲላቀቁ ለፍላጎታቸው ትኩረት መስጠት አለብን። የእኛን ድጋፍ ማግኘታቸውንም ማረጋገጥ ይኖርብናል። ያ ሲሆን ነው ተመልሶ ወደ ትምህርት ቤት መግባት ወይም ልጆቻቸውን ማሳደግ የሚችሉት። ማዕከላዊ አፍሪካ ሪፑብሊክ፣ ሀገሪቱ ነጻነቷን እንደ አውሮፓውያን ዘመን አቆጣጠር በ1960 ከፈረንሳይ ካገኘች ጀምሮ በእርስ በርስ ውጊያ ውስጥ ቆይታለች። እንደ አውሮፓውያን ዘመን አቆጣጠር በ2013 የሴሌካ አማጺያን ፕሬዚደንት ፍራንሷ ቦዚዜን ከሥልጣን አባረሩና የሽምቅ ተዋጊዎቹ መሪ ሚሼል ጆታዲያ የሀገሪቱ የመጀመሪያው ሙስሊም መሪ ሆኑ። በያዝነው የአውሮፓውያን ዓመት መጀመሪያ ላይ ሥልጣኑን ለጊዜያዊ መንግሥት አስረከቡ። የዩኒሴፍ ሌቬይ የሚሉት ሕፃናቱን በውትድርና የመመልመሉ ሥራ ሴሌካ በሀገሪቱ ሰሜናዊ ግዛት በኩል አድርጎ ቁልቁል ወደ ደቡብ እየገሰገሰ ባለበት ጊዜ ጭምር ይካሄድ ነበር ነው። አንድ የጠፋ ትውልድ ሊኖር ይችላል ባይ ናቸው የዩኒሴፏ ባለሥልጣን። ዛሬ ከማዕከላዊ አፍሪካ ሪፑብሊክ ጠቅላላው አራት ሚሊዮን 500 ሺህ ሕዝብ ገሚሱ ዕድሜው ከ18 ዓመት በታች ነው። ያም ሆኖ በሀገሪቱ ውስጥ ካሉ ትምህርት ቤቶች 50 በመቶ ያህሉ እንደተዘጉ ናቸው።